ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ ም ዝግጅታችን ጀመረ። ከኮቪድ ጋር በተያያዘ ሁለተኛ፣ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባት ያሳለፉ ናቸው ሶስት አራት ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስድ ቁሟል ማለት ነው። የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም ናቸው። ለምሽቱ ይዘናቸዋል። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አቀናባሪና አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፋር ሕዝብ ባገኘው ሁሉ ታጥቆ ከአጎራባች ትግራይ ክልል የገቡ አማጺ ተዋጊዎችን እንዲወጋ የክልሉ ፕሬዚደንት አወል አርባ ትናንት አርብ ጥሪ ማስተላለፋቸውንና ሁኔታው በብዙ አስሮች ሺዎች የሚቆጠር ሰው ያፈናቀለው ግጭት ወደ መባባሱ ሊሄድ እንደሚችል የሚጠቁም መሆኑን አዣንስ ፍራንስ ፕሬስ ዘገበ። አያይዞም የትግራይ አማጺያን ሁለቱን ክልሎች በሚያዋስነው ድንበር ላይ እየተሰባሰቡ ናቸው ያሏቸውን የመንግስት ደጋፊ ኃይሎች ኢላማ አድርገው አፋር ውስጥ ጥቃት መክፈታቸውን ባለፈው ሳምንት መጨረሻ አሳውቀው እንደነበረ ጠቅሷል። አንድ የመንግስት ባለስልጣንን የጠቀሰው የኤኤፍፒ ዘገባ በቀጠለው ከባድ ውጊያ ሀያ ሲቪሎች መገደላቸውንና ሰባ ሺ ሰው መፈናቀሉን አመልክቷል። በሌላ በኩል የአማጽያኑ ቃል አቀባይ ጌታቸው ረዳ አፋር ውስጥ እያካሄዱት ያለው ዘመቻ ከግዙፏ ኦሮሚያ ክልል የተላኩ ሚሊሽያ ተዋጊዎችን ኢላማ ያደረገና እጅግ ውሱን ዘመቻ መሆኑን እንደተናገሩ ኤኤፍፒ ዘግቧል። የአፋር ክልል ፕሬዚደንት ግን ይህ መግለጫ አሳሳች ነው ማለታቸውን የገለጸው ዘገባው አንዳንዶች የኦሮሞ ኃይሎችን እኛ ያስተናገድናቸው ሳይሆኑ የወረሩን ይመስላቸዋል። ይሄ ከእውነት የራቀ ነው ማለታቸውን ዘግቧል። ዩናይትድ ስቴትስ በሶማሊያ ሽብርተኛ ቡድን በአልሸባብ ላይ እንደገና የአየር ጥቃት በማካሄድ ላይ እንደምትገኝ ተገለጸ። ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡ በኋላ ለስድስት ወራት ያህል ዩናይትድ ስቴትስ አልሸባብ ላይ ጥቃት ሳታካሂድ የቆየች ሲሆን አሁን ግን በአራት ቀን ጊዜ ውስጥ ለሁለተኛ ጊዜ የአየር ድብደባ አድርጋለች። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ያካሄደው ጥቃት በሶማሊያ መንግስት የጦር ኃይልና በአልሸባብ መካከል ጉልሙድድ በተባለውና የመጀመሪያው የዩናይትድ ስቴትስ የአየር ጥቃት በተካሄደበት ክፍለ ግዛት እየተካሄደ ባለው ከባድ ውጊያ ለሶማሊያ ወታደሮች የአየር ድጋፍ ለመስጠት መሆኑ ተዘግቧል። በዘንድሮ የአውሮፓ 2021 ዓመተ ምህረት የመጀመሪያ አጋማሽ ከሁሉም የዓለም አካባቢ በበለጠ ደረጃ በሽብርተኝነት የተጎዳችው አፍሪካ እንደነበረች የተባበሩት መንግስታት ድርጅት አጥኚዎች ተናገሩ። ራሱን እስላማዊ መንግስት ብሎ የሚጠራውና አልቃይዳ እንዲሁም ተባባሪዎቻቸው አላማቸውን በአህጉሪቱ እያስፋፉ መሆናቸውን የገለጹት የመንግስታቱ ድርጅት አዋቂዎቹ እነዚህ ቡድኖች ደጋፊዎቻችን እየተበራከቱ ግዛቶችንም እየተቆጣጠርን ነን፣ ከፍተኛ ጉዳትም በማድረስ ላይ ነን ብለው እያወጁ እንደሆኑ ነው የገለጹት። ኤክስፐርቶቹ ለመንግስታቱ ድርጅት የጸጥታ ምክር ቤት ባቀረቡት ሪፖርታቸው ይህ በተለይ በምዕራብና በምስራቅ አፍሪቃ የተወሰኑ አካባቢዎች የሚታይ ነው ብለው በእነዚህ አካባቢዎች የሁለቱ ቡድኖች ተባባሪዎች ገንዘብና መሳሪያ የማሰባሰብ በድሮኖች መጠቀምን ጨምሮ አቅማቸውን እያፈረጠሙ መሆኑን ነው የተናገሩት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ደቡብ ምስራቅ እስያ ሀገሮችን ይጎበኛሉ። የጉዟቸው ዓላማ የኮቪድ-19 ወረርሽኝ አካባቢውን እያዳሸጠ ባለበት በዚህ ወቅት የቻይና ወታደራዊ አቅም እየፈረጠመ መምጣቱ ላሳሰባቸው የዩናይትድ ስቴትስ አጋሮች ድጋፋቸውን ለማረጋገጥ መሆኑ ተገልጿል። የመከላከያ ሚኒስትሩ በሚቀጥለው ሳምንት ሲንጋፖርን፣ ቪየትናምንና ፊሊፒንስን ይጎበኛሉ ተብሏል። በመጨረሻም የኮቪድ-19 ክትባት ካልወሰዱ አሜሪካውያን ውስጥ 45 ከመቶ የመከተብ ሀሳብ የለኝም ብለው በእርግጠኝነት መናገራቸውን አንድ የአስተያየት ግምገማ አስታወቀ። ሰላሳ አምስት ከመቶ ደግሞ በቀደሙት ደረጃ ላለመከተብ ያልቆረጡ ሲሆኑ የምከተብ ግን አይመስለኝም ያሉ መሆናቸውን ነው አሶሺየትድ ፕሬስ እና አንድ የምርምር ተቋም በጋራ ያካሄዱት የአስተያየት ግምገማ የጠቆመው። አድማጮች ለሰዓቱ ያለን ዜና በዚ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ ም ዝግጅታችን ነው። እንግዲህ በጣም አሳሳቢ የሚሆኑ ሰዎች ከዓለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተን። ስለዚህ ለዚህ በእንግሊዘኛ ሱፐር ስፕሬደር የምንለው አይነት አላ ደግሞ ወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። ለዚህ አደጋ የመኖር እድሉ ከፍ ያለ ከፍተኛ ጥንቃቄ ይደረጋል። ዶክተር አሰፋ ጄጃው መኮንናቸው የኮቪድ-19 ወረርሽኝ በአለም ዙሪያ ያለውን ይዘት በሚመለከትና ቀጣዩንም ሁኔታ በሚያስቃኝ ቅንብር በዚህ ምሽት ይዘናቸዋል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94 ነጥብ 3 ላይ ታገኙ ትሆናላችሁ። አሁን ወደ ቀደመው ዘገባችን እንለፍ። በዓለም ውርስ ሀብትነታቸው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር የጎብኚዎችና የገቢ እጥረት የገጠማቸው መሆኑን የቅርሶቹ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምጽ ተናግረዋል። በተለይም ባለፉት ሶስት አመታት ሀገሪት ውስጥ በነበሩ ሁኔታዎችና በኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የ የአጼ ፋሲል ቤተ መንግስት ግቢና መዋኛቸውን ጨምሮ ጎንደር ከተማ ውስጥ የሚገኙት ጥንታዊ ቤተ መንግስቶችና ታላላቅ ቅርሶች አስቸኳይ ትኩረት የሚሹ መሆናቸውን አመልክተዋል። ወደ ኢትዮጵያ ተጉዞ የነበረው ባልደረባችን ደረጀ ደስታ የቅርሶቹን አስተዳዳሪ አነጋግሯል። ቀጥሎ ይቀርባል። የጎንደር ከተማ ነዋሪዎች እንደነገሩኝ፣ የቅርሶቹ አስተዳዳሪም እንዳረጋገጡልኝ፣ በጎንደር ከተማ የቱሪዝም እንቅስቃሴ ቆሟል ማለት ይቻላል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት ዘጠኙ የጎንደር ቅርሶች የሰባቱ ቅርሶች አስተዳዳሪ የሆኑት አቶ ጌታውን እንደሚሉት በአመት ከቱሪዝም ይገኝ የነበረው ከሰባት እስከ አስር ሚሊየን አማካይ ገቢ አሁን ወደ ስድስት መቶ ሺህ ብር ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶቹ ደህንነት አደጋ ላይ ይገኛል። የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም በቅድሚያ እሳቸው ስለሚያስተዳድሯቸው ቅርሶች ይዞታ እንዲነግሩኝ ጠየቅኳቸው። የጎንደር ዓለም አቀፍ ቅርስ አስተዳደር ያው በስም በአንድ ግቢ የሚጠራ ቢሆንም በውስጡ በዓለም አቀፍ የዩኔስኮ ደረጃ የተመዘገቡ ዘጠኝ ዋና ዋና ቅርሶችን ይዟል። ከዚህ ውስጥ እኔም አስተዳደራቸው ሰባቱ ናቸው። የሚገኙትም በጎንደር ከተማ አስተዳደር በከተማው ክልል ብቻ ናቸው ማለት ነው። አንዱ የአጼ ፋሲል ግቢ እየተባለ በተለምዶ የሚጠራው ትልቁ ግቢና ዋናውና ለጎንደር መመስረት ምክንያት የሆነው ሁለተኛው የአጼ ፋሲል መዋኛ እየተባለ የሚጠራው Thank ትልቁ የጥምቀት በዓላችን የምናከብርበት ከዚህ ኦልሞስት የአምስት ኪሎ ሜትር ርቀት ላይ የሚገኘው ነው። ሶስተኛው የዶሮ ቤት እየተባለ የሚጠራው ቴርሚናል ባዝ የሚል ስያሜ ያለው ሌሎች ግን በቤተ ክርስቲያናት የሚተዳደሩ ግን እንደ ዓለም አቀፍ ቅርስ ግን በኛ ያሉ በትብብር የምንሰራቸው ባለቤትነታቸው ግን የቤተ ክርስቲያን የሆኑ የቁስኳን ቤተ ክርስቲያንና የምንትዋብ ቤተ መንግስት ያለበት የዮሐንስ ቤተ ክርስቲያን እና የደብረ ብርሃን ስላሴ ቤተ ክርስቲያን ናቸው። በምን ሁኔታ ነው የሚገኙት እነዚህ ቅርሶች? አሁን ቅርሶች ያሉበት ሁኔታ ጀስት በጥሩ ሁኔታ አይደለም፣ ጥሩ ነው ተብሎ የሚገለጽ ሳይሆን፣ ጀስት ሁሉንም ቅርሶቻችን አደጋ ላይ ያሉ ቅርሶች ናቸው። አንደኛ ከእድሜ ጠገብ አንጻር ብዙ ጊዜ ከመኖራቸው አንጻር የመጣ ችግር ነው። ሁለተኛ የተሰሩባቸው መሰረታዊ በዩኒስኮ ለመመዝገብ መሰረታዊ የሚባሉ የተሰሩባቸው ቅርሶ የተሰራባቸው ዋና ዋና አካላት በቅርብ ካለመገኘት ጋር የመጣ ነው። ሶስተኛ ደግሞ ጀስት ከኒኬኪ በወቅቱ ጥገና ካለማድረግና እና ትትል ማነስ የመጡ ችግሮች ናቸው። ስለዚህ እነዚህ ሶስት መሰረታዊ ምክንያቶች ሆነው ሁሉም ቅርሶቻችን አሁን በጣም በችግር ላይ ያሉ አሁ ይሄን ችግር ለመቅረፍም ስራ የተጀመረበት ወቅት ነው ያለው። የሚጎበኙ ናቸው እነዚህ ሁሉ ሁሉም ቅርሶች ባይባሉም በብዛት የሚጎበኘው የጎንደር ዓለም አቀፍ ቅርስ አስተዳደር ያለበት የፋሲል ቤተ መንግስት ግቢ፣ የደብረ ብርሃን ስላሴ፣ የመዋኛው፣ የቁስቋም ናቸው። ሁለቱ ኦልሞስት የሚጎበኙ አይደለም ዶሮ ቤት እና ዮሐና ዮሐንስ ቤተክርስቲያን አሉ። የሚጎበኙት አሁን የሚጎበኟቸው ሰው ከዚህ በፊት በአመት ምን ያህል ሰው ይጎበኛቸዋል እና አሁን ያለበትን ሁኔታ አነጻጽረው ንገሩኝ እስኪ። ግምታዊ በሆነ መልክ ነው ልነግርህ የምስለው፣ እስከ ሁለት አመት እና ሶስት አመት በፊት በነበረበት ወቅት አብዛኛው የውጭ ሀገር ጎብኚ ና የሀገር ውስጥ ጎብኚ ብለን ነው በሁለት የምንከፍለው። የውጭ ሀገር ጎብኚ ያው አንዱን ግቢ አይቶ ወደ የማይሄድበት መንገድ የለም። ሁሉንም ስለሚጎበኝ ኦልሞስት ከሀያ አምስት ከሰላሳ ሺህ የውጭ ሀገር ጎብኚ እና በመቶ ሺህ የሚቆጠር ደግሞ የሀገር ውስጥ ጎብኚ ነበር ከአሁን በፊት የሚጎ ። አሁንስ በምን ሁኔታ ላይ ነው ያለው? አሁን በሁለት ትላልቅ ምክንያቶች በተለይ የውጭ ሀገር ጎብኚ በቁጥር በጣም አናሳ በሆነ እና በመቶዎች የሚቆጠሩ ጎብኚዎች ናቸው ያሉት። ምን አልባት ቁጥሩን መግለጽ ከተፋለገ ከሶስት መቶ አራት መቶ በአመቱ። በዚህ በአሁኑ ወቅት የውጭ አገር ጎብኚ ነው ያለው። የሀገር ውስጥ ጎብኚ አንፃር በሆነ መልክ ከዛ ጋር ባይወዳደርም የተሻለ ነው። ስለዚህ አጠቃላይ ስናይ የቱሪዝሙ እንቅስቃሴ ከኮቪድ ጋር በተያያዘ አንድ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባቸው ያሳለፍናቸው ሶስት አራት ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስት ቁሟል ማለት ነው። በገቢ ረገድስ ምን ያህል ነበር ይገኝ የነበረው አሁን ምን ያህል ያለው? በአማካይ ነው የምነግርህ ከአሁን በፊት በነበረው ከሰባት እስከ አስር ሚሊዮን ከአጠቃላይ ገቢ እናገኝ ነበር፣ በግቢው ላይ ይሄን አሁን ስናየው ደግሞ ስድስት መቶ ሺ እና ሰባት መቶ ሺ አካባቢ ነው ያለው። እንደ መፍትሄ እርስዎ የሚያቀርቡት አማራጭ አለ? ለመንግስትም ወይ ለህብረተሰቡም እንዲታወቅሎት እንዲደረግ ይገባል የሚሉት ከእናንተ አንጻር ምንድን ነው? ለጎንደር ከተማ አማራጭ የኢንዱስትሪ የሚባለው ቱሪዝም ነው። በርካታ የዓለም አቀፍ ቅርሶች ያሉበት ነው ያሉበት ቦታ ነው። በርካታ ኢቨንቶች የሚከናወኑበት ነው። ለሌሎች መዳረሻዎች ማዕከል ሆኖ እያገለገለ ያለ ይህን መሰረት አድርገን ስናይ ጎንደር ጎንደር ሊያሰናት የሚችለው እነዚህ ጥንታዊ የኪነ ሕንፃ ጥበቦች ጥበቦች እና ስዕልንም ሌሎች መጠቃላይ ያለው እንቁ ሀብታችን በወቅቱ እንክብካቤ ከማድረግ እና ጥገናና ስራ ከመስራት አንጻር በርካታ ችግሮች፣ ክፍተቶች አሉበት። አንደኛ ችግር ፈች ጥገና እየተደረገ አለ። ሁለተኛ ለነዚህ ቅርሶች የምንጠቀምባቸው ማቴሪያሎች በቅርብ የሚገኙ አይደሉም። ኦልሞስት በመቶ ኪሎ ሜትር ርቀት ላይ የሚገኙ ናቸው። እነዚህ ለማምጣት ከፋይናንስም ከሰው ሀይልም አንጻር በጣም ክፍተት ያለበት እና ነገ ዛሬ ይሄን ያህል የምናወራለት ቀስ ነገ ራሱ የምናገኝበት እድል እያለ ሊመጣ የሚችልበት በከፍተኛ መሰነጣጠቅ በከፍተኛ ችግር ያለ ቅርስ በመሆኑ ቅርሱ እኔ ከምናገረው በላይ በባለሙያ ተጠንቶ ያለበትን ችግር የሚለይበት ሁኔታ መፈጠር አለበት ነው ትልቁ። ማለት ለመንግስትም ለሕዝባችንም ማለት ነው። ከዛ ባሻገር ይሄ ይሄ ሀብት ነው። ሰዎቹ እንዲንቀሳቀሱ ከቤታቸው የሚያንቀሳቅሰው ከአሜሪካ የሚመጣው ቱሪስት ይሄን ሀብት ብሎ ነው የሚመጣው። ከመጣ በኋላ ነው ገንዘቡን የሚያፈሰው እና ከዚህ ጋር በተያዘ መልኩ አካባቢ ከቱሪዝም ቱሪዝምን አምኖ የከፈቱ ባለሀብቶች ቱሪዝምን አምነው የተከፈቱ ሆቴሎች፣ ቱሪዝምን አምነው ያሉ ቱር ኦፕሬተሮች፣ ትራቨል ኤጀንቶች እና ጋይዶች በሙሉ አሁን ምን ሙሉ በሙሉ ስራ ነው አቁሞ ያለና ይሄ በጠናት ሊመለስ የሚችል ከገቢ አቅም ጋር ሊሰራ የሚችልበት የመንግስታት ያለ ይመስላል እና ይህን አጥንቶ አቅጣጫ ከመስጠት አንፃር እና በርካ ከማስተዋል የሚቀር ነገር አለ የሚል ነው የሚሰጠ አቶ ጌታሁን ስዩም የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ በአሜሪካ ድምጽ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልኝ። አመሰግናለሁ አቶ ደረጀ እዚጋ። እሺ፣ እሺ። ቻው ደረጀ ደስታን እናመሰግናለን ወደ ተከታዩ ዝግጅት እንውሰዳችሁ። አበረታች ውጤት ያስገኙት ክትባቶች ባሉበት አገር እስካሁን ያልተከተቡ ሰዎች በራሳቸውም ሆነ በሌሎች ጤና ላይ የደቀኑት ፈተና፣ በሌላ በኩል ደግሞ ክትባቱን ማግኘት ባልቻሉ ሀገሮች ላይ ያለውን ሁኔታ ተከታዩ ዝግጅት ያስቃየናል። አሉላ ከበደ በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ሳይንቲስት ና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ከሆኑት ዶክተር አሰፋ ጄጃው መኮንን ጋር የጀመረውን ውይይት ይቀጥላል። ዓለም አቀፍ ሁኔታን ወደሚመለከት ሬስ ልውሰዶ ና ባለፈው ዓመት ከነበረ ልምድ አንጻር ሰዎች በብዛት በሚገኙባቸው አካባቢዎች እርሶ የኢትዮጵያውን ሲገልጹ የምረቃ ስነ ስርዓቶች፣ ሰርጎች እና ሰዎች በብዛት የሚሰባሰቡባቸውን የተለያዩ ሁኔታዎች እንደገለጹት እነኚህ ሁኔታዎች ለቫይረስ መዛመት በጣም አመቺ አጋጣሚ መፍጠራቸውን ባለፈው ዓመት ትልቅ ትንሽ ሳይባሉ አብዛኞቹ መሰረዛቸውን እናውቃለን። አሁን ተስፋ የሰጠ ሁኔታ በዓለም ደረጃ መፈጠሩ የክትባቶቹ በብዛት የመሰራጨት እድል ከዕለት ወደ ዕለት እያደገ እየጨመረ መምጣቱ ታላላቅ የስፖርትና ሌሎች ዝግጅቶችንም መልሶ ወደ ማምጣቱ አዝማሚያ እየተሄደ ነው። ና ቶኪዮ ኦሎምፒክ ምናልባት ዓለምን በትልቅ ደረጃ የምታስተናግደው የመጀመሪያው ትልቅ ፈተና መታያ ተደርጎ ተወስደዋል። የመጀመሪያዎቹ ለቫይረሱ የተጋለጡት ሰዎች በምርመራ ተገኝተዋል። በአንጻሩ ብርቱ ጥንቃቄ እንደሚደረግ፣ ጊዜ ተወስዶ ዝግጅት እንደተደረገ ይታወቃል። ይሁንና ብዙዎች አንድ ቦታ የሚመጡበት በመሆኑ የስፖርት ጠባይ ደግሞ ሆኖ የሚፈለጉትን ጥንቃቄዎች የማድረግ እድሉም ያነሰ በመሆኑ በአብዛኛው ተስፋው ክትባት ላይ ነው። እና ምን ያህል ያሳስቦታል ወይስ በቀላሉ የምንወጣው ይመስሎታል? አሳሳቢ ነው። እንደዚህ አይነት ነገር እንግዲህ በጣም አሳሳቢ የሚሆኑ፣ ሰዎች ከአለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው። እንግዲህ ሩጫን ቢሆን ሌላ ስፖርቶች ቢሆን፣ ሰዎች በከፍተኛ ደረጃ የሚተነፍሱበት አይነት ነገር ነው ያለው እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተኑት። ስለዚህ እንዲህ አይነት ነገሮች ለዚህ በእንግሊዝኛ የሱፐር ስፕሬደር የምንለው አይነት አለ። አንዳንድ ነገሮች ለወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። እንግዲህ ከፍተኛ ጥንቃቄ ይደረጋል። ሁሉም ሰዎች የተከተቡ ሆነው በተለይ ደግሞ ቴስት ተደርገው እንዲህ አይነት ነገር የሚደረግበት ሁኔታ ይኖራል። ነገር ግን ስፖርተኞች አንድ አካባቢ ብዙ ጊዜ ሊቆዩ ይችላሉ። ተመልሰው ደግሞ በየቦታው መሰራጨታቸውን ስናይ አሳሳቢ ነው። አሁንም ትንሽ ለቀቅ ብለናል ብዬ ነው የማስበው። ወደ ኋላ ማለትን ያስፈልጋል። ይህን እዚህ ሀገርም እኮ እንግዲህ እንደምናውቀው አሁን ለምሳሌ ሎስ አንጀለስ ማስክ እንደገና አንዳንድ ቦታዎች ውስጥ ሰው ሲገባ ውስጥ ማስክ እንዳያደርግ የሚል ወደ ኋላ የመሄድ ነገር አለ። እንዲህ አይነት ደግሞ ዓለም አቀፋዊ ነገሮች ከመቶ ሀገር በላይ ሰው ይመጣል፣ ወደ መቶ ሀገር በላይ ይበተናል። ስለዚህ አደጋ የመኖር እድሉ ከፍ ያለ ነው። በወረርሽኙ ሂደት ውስጥ ቀደም ብሎ ያነሱት እንግዲህ የሚያነጋግረው የዴልታ የተባለው የቫይረስ ዝርያ ነው። በአንጻሩ ተስፋው እንዲህ ከፍ ያለው ደግሞ ክትባቶቹ ውጤታማነታቸው በስፋት መታየቱ ነው። በዚህ በዩናይት ስቴትስ እንደገለጹልን ዘጠና ዘጠኝ በመቶ ሆስፒታል የሚሄዱት ለህመሙ የሚዳረጉት በከፍተኛ ቁጥር የሚታየው ያልተከተቡ መሆናቸው። ምን ተማርን? አንዳንድ ነገሮች መፈንጠቅ ቢችሉ በሁለቱ አንጻር ክትባቱ የሰጠው ተስፋ ዘለቄታ ምናልባትም ደግሞ ዴልታ የተባለው ይህ ዝርያ በብዛት ከተስፋፋ እነህ ፍቱን ወይንም ደግሞ በጣም በብቃት መከላከል የቻሉ የክትባት አይነቶች ምናልባት አቅማቸው የሚያንስበት ላይሰሩ የሚችልበት ሁኔታ ይፈጠር የሆነ የሚለው ስጋት ማነጋገሩም አልቀረም። ምን ምን ነው ክትባቱ የትንሃል ውጤታማ ሆነ? ከርቀት ከምናየው በተጨባጭ ዛሬ የተለወጠ ሁኔታ ምን ይመስላል? አዎ ክትባቱ እስካሁን በተለይ አሜሪካን ሀገር ተፈቀደ ሶስት ክትባቶች አሁንም ቢሆን ዴልታ ቫይረሱም ሰባዮችን እየቀየረ ቢሆንም እንግዲህ ክትባቱ ዋና ነገሩ ጽኑ ህሙማንን ህመምን መከላከል ነው። ወደ ሆስፒታል የሚወስድ ሞት የሚያመጣ ነገርን መከላከል ነው። ዋና ህመሞች ሊኖሩ ይችላሉ። ያን በማድረግ አሁን ቫይረሱ ሰብአዊ የሚቀይረው የክትባቱ ውጤት አሁንም አመርቂ ነው። ስለዚህ እስካሁን ባለው ያሉን ሶስቱ ዋናዎቹ እዚህ የምንሰጣቸው ክትባቶች ቫይረሱን ጸባዩን ቀይሮ አሁንም ጽኑሁንማን ህመምን ወደ ሆስፒታል መውሰድን ወደ ሞት ማድረስን የመከላከል አቅማቸው በጣም ከፍተኛ ነው። ለዚህ ነው አሁንም ክትባት ክትባት ክትባት ምለሉ። ሌላው ደግሞ ቫይረሱ ጸባዩን እንዲቀይር ብዙ የተከተበ ሰው እስካለ መዝለል ያቆማል ከሰው ሰው። ለዚህ ነው ወረርሽኞችን ለመከላከል የሄርድ ኢሚዩኒቲ ማለት ብዙ ሰዎች ሰባው ሰማንያ በመቶ ሰዎች መከላከያ ከሰሩ ተግባር ተሰጥቷቸው ቫይረሱ ሰው ሰው መዝለሉ በጣም ይቀ መዝለሉ ሲሉ ከአንድ ሰው ወደ ሌላ ሰው የመተላለፍ እድሉን እያሉ ነው። መተላለፍ የመተላለፍ ውድል ይቀንሳል። ምክንያቱም ከተሰበሰቡ ሰዎች ውስጥ ከአስሩ ስምንቱ የተከተሉ ከሆኑ ከአንዱ ወደ አንዱ የመሄድ እድሉ በጣም ዝቅተኛ። ልክ እንደዛ እያለ ነው የሚሄደው እና ለዚህ ነው አሁንም ከመጀመሪያውም ጀምሮ ክትባት ነው ከቫይረስ ወረርሽኞች ነጻ የሚያወጣን። አሁንም እሱ ነው ግን መጠቀም ግዴታ ነው። ያን ካላደረግን በቫይረሱ መራባት እድል እንሰጠዋለን። ቫይረስ በተራባ ቁጥር ደግሞ እየተቀያየረ ይሄዳል እና መጨረሻ ሄዶ ሄዶ የሰራነውን ነገር እንዳይከላከለው ሊያደርግ ይችላል። ስለዚህ ያም ሁሉ ለመቀነስ አሁን ክትባት ላይ ነው እንጂ እስካሁን ድረስ ክትባቱ አመርቂ ውጤት ነው ያለው። ያው እንደሚታወቀው እንግዲህ ተጨማሪ ክትባት ቡዝተር የምንለው ያስፈልጋል አያስፈልግም፣ እሱ ገና ነው ስራ ላይ ነው አሁን እንደሚታየው እስካሁን ድረስ አስፈላጊ ሆኖ አልተገኘም። ምናልባት ፋይዘር ነው ትንሽ ፑሽ አድርጎ ነበረው፣ ግን አሁንም የሜዲካል ሶሳይቲ እስካሁን ያደረግነው ነገር በቂ ነው። ግን ሰርቬላንስ ይባላል ይደረጋል፣ በየጊዜው ቴስት ይደረጋል። እኛ አካባቢ ለምሳሌ ፖዘቲቭ ከሆነ እንደ የማይሆን አይነት ፖዘቲቭ፣ ያላሰብነው አሰብ አይነት ተከትቦ እንዴት እንደዚህ የሆነ የምንለው ቃል ያው ዘረመሉ እንዲጠራ ሳምፕሉ ይናገር እንግዲህ እንደኛ ገራ ስንሄድ አስቸጋሪ የሚያደርገው የቫይረሱን ዘረመ ጄኔቲክሱን ሲኮንሱን ጥናቱስን አናረግ ለማናረግ የትኛው መጥቶ ነው አሁን ከፍ ያለ ወረርሽኝ ያለው ወይስ ወደፊት እንዴት ይሆናል የሚለውን ለመ ያስቸግራል። እዛ ጥናቱ ስለማይደረግ እዚህ ግን ጥሩ ነው ያለው ሁኔታው። መከተብ ነው ዋናው። መልካም ዶክተር አሰፋ ምናልባት ለምሽት የመጨረሻ የምናደርገው ጥያቄ ምንም እንኳን ክትባቱን ያገኙ ሰዎች ቀደም ብሎ እንዳገለጹት በአብዛኛው በአጥጋቢ መልኩ ለቫይረሱ የመጋለጥ እድላቸው የቀነሰ ቢሆንም አልፎ አልፎ የተከተቡ ሰዎችም ላይ መታየቱ አልቀረም። ባለፈው ሳምንት መገባደጃ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ለቫይረሱ ከተጋለጠ ሰው ጋር ቅርበት ያለው ሁኔታ ስለነበራቸው ለጥንቃቄ ሲሉ ራሳቸውን ማራቃቸው ወይም ከሌሎች ማግለላቸው ተነግሯል። በዚህ በዩናይት ስቴትስ ሁለት ከቴክሳስ የሆኑ ዲሞክራቶች ለቫይረሱ መጋለጣቸው በአጠቃላይ አምስት ሰዎች ያህል ለቫይረሱ መጋለጣቸው በምርመራ መረጋገጡ ተገልጸዋል። እኚህ ሰዎች አብዛኞቹ ሁለቱንም ክትባቶች ከወሰዱ በኋላ ነው እና እንዲህ የሆነ ያለው ምን ያህል ይዘወተራል? ምን ያህል እናንተ በስራችሁ ይገጥማችኋል? ክትባቶቹ ዘጠና አምስት በመቶ፣ ዘጠና አራት በመቶ ብቃት አላቸው እንበል እንጂ መቶ በመቶ ከሚለው ያነሰ ነው እና ሌሎች ምክንያቶችም ካሉ አልፎ አልፎም ቢሆንም አንዳንድ ጊዜ በብዛትም ባይሆን ከተወሰደ በኋላ ሰዎች ለቫይረስ ተጋልጠው የሚገኙበት ሁኔታ የመኖሩን አዝማሚያ እንዴት ይገልጹታል? እንግዲህ ጥናቱን ሲደረግ ክትባት በተሰጣቸው እና ባልተሰጣቸው ኢንፌክሽኑ በሁለቱም ላይ የታየው መጠኑ ነው በጣም የተለያዩ። የተከተበው ሰው ኢንፌክሽን የመያዝ እድሉ በጣም ትንሽ ነው። ከተያዘ ደግሞ የጠና አይሆንም። ቀለል ያለው ይሄ ማይልድ የምንለው አይነት ሊታይ ይችላል። አሁንም ፉሊ ቫክሲኔትድ የምንለው ሙሉ የተከተበ ሰው ምንለው ለምሳሌ የሞደርና የፋይዘር ከሆነ ሁለቱን ዶዞ ወስዶ ሁለት ሳምንት የቆየ ወይም የጆንሰን ጆንሰን ሆነ ተከትቦ ሁለት ሳምንት የቆየ መከላከያ ሰርተዋል ብለን የምናስበው ማለት ነው። ፉሊ ቫክሲኔትድ ምንለው እንደዛ አይነት ሰው ግን ኢንፌክሽን ሊይዘው ይችላል። ማይድ ሽታ ጥሩ ያልሆነ እያሉ ነው እንደ ጠንከር ያለ አይነት ግንፋን ትንሽ ግን ሆስፒታል አያስወስደውም ወይም ለሞታ አያደርስም እና ከአምስት ፐርሰንት በታች ነው እሱ። ለዚህ እኮ ነው የተከተበ ሰውም ቢሆን ማስክ ያርግ የምንለው የተወሰኑ ቦታዎች አካባቢ ለራሱ። ሁለተኛ ደግሞ የተከተበ ሰው ኢንፌክሽን ቢይዘው ማይድ በሽታ ሲሆን ብዙ ስሜት አያሳይም። ነገሩ ጥሩነቱ የማሰራጨት እድሉ ዝቅ ያለ ነው የዛ አይነት ሰው ምክንያቱም የቫይረሱ ቁጥር ያነሰ ነው ግን ስቲል ሊያሰራጭ ይችላል እና ለዛ ነው ማስክ ማድረጉ ለራሱ ለሌላውም፣ በተለይ ይሄ ኢንዶር የምንለው የተጠጋጋ አካባቢ እናደርጋቸው ነገሮች፣ ቤት ውስጥ ቁጭ ብለን ለረዥም ጊዜ የምናሳልፋቸው ጊዜ፣ በዛ ላይ ደግሞ አብሮን ያለው ሰው ይከተብ አይከተብ አናውቅም ብዙ ሁኔታዎች ላይ። ስለዚህ አሁንም ትንሽ ሪትራክት ማድረግ ሞር ኮንሰርቬቲቭ ነው በዚህ አይነት ነገር ላይ የማወስደው፣ መከላከሉ ይሻላል ቀደም ብለን አይ ይህን ነገር ብሎ ቀለል አድርጎ ሁሉም ሰው የተከተበ መስሎን ለምሳሌ ቤተክርስቲያኖች ከፈትፈት ካሉ እንዳለ ነው። ቅድም ለምሳሌ ግራጁዌሽን ምን ሀገር ቤት አሁን አንዳንድ ግራጁዌሽኖች እያየሁ ነበር እና ያሰጋል። እሱ ጥሩ አይደለም። መከላከል ላይ ማተኮር ላይ ያስፈልጋል። መልካም። በዚህ በዩናይትድ ስቴትስ ሆነ በዓለም አቀፍ ደረጃ በአፍሪካም ተስፋ ያለውን እና አሁንም ጥንቃቄ መደረግ ያለበት አሁን ያሉ ሁኔታዎችን በዝርዝር ያስረዱበትን አጠር ያለ ቃለ ምልልስ ነው ያደረግ ነው። ዶክተር አሰፋ የኮቪድ ጉዳይ ገና ያነጋግረናል። መላዎቹም ሙሉ በሙሉም ሰዎች ነጻ የሚሆንበት ወይም ራሳቸውን መከላከል የሚችሉበት ሁኔታ እስኪፈጠር ድረስ በተለያዩ ርሶች ላይ እንዲሁን እንነጋገራለን። ለዛሬው ግን ለአሁኑ ለጊዜው አመሰግናለሁ ጊዜ አድማጮች የውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኝቷላችሁ። ወደ ተከታዩ ዝግጅትን ውሰዳችሁ በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱን ምክንያታዊና የሰከነ ማህበርን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች ያደርገዋል። ይህን ችግር ያስተዋሉ ነዋሪነታቸውን በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም የግለሰቦችን የማንበብ ባህልን የሚያዳብር ደራሲዎች ደግሞ ደግሞ በቀላል ወጪ ስራዎቻቸውን ለአንባቢያን እንዲደርሱ የሚያደርግ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህጻናትና ለአዋቂ የሚሆኑ መጽሐፍቶችን በነጻና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምፅ ተቀርጸው መስማት እንዲችሉም ያደርጋል። ስመኝሽ የቆየ የዚህን ቴክኖሎጂ መስራቾች እንግዳ አድርጋ ጋብዛቸዋለች። ስማቸውን በማስተዋወቅ ይጀምራሉ። ለቤት ተገን ያለም ባላለው የሶፍትዌር ኢንጂኒሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ አስር አመት ወደ አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂኒሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው። ነብዩ የሴፍ ሃይለ ስላሴ ይባላለ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ። ከረንትሊ በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናን ፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት። እሺ ሰላም። ስሜ ብዝነ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን ፋይቭ ሀንድረድ ካምፓኒዎች ውስጥ በኢንፎርሜሽን አሴ፣ ሶፍትዌር ኢንጂነር አሴ፣ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴ ኤች ዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት። ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን አላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር? ብዙንህም እኔም ከሀገር ከወጣን ምናልባት አስራ አምስት አመት፣ ነቢዩ ከአገር ከወጣ ከዚም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ አለኝ። እናትን አይል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የመቻለ ሰ አላገኘውም ነበረ። እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ፣ ብዬ ለብዙናም ሳዋየው የብዙና ችግር አንድ አይነት ነው ተገኘ። እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬታ እንዳሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን ገባንበት። እንግዲህ እንግዲህ ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች የተለያዩ የስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዮ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያንን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው፣ በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ብዙ ነው። ደግሞ ወደ አንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሑፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ? እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው፣ አብዛኛው ሰው ስልኩ እጁ ላይ ነው ያለው በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለናል ይመስለኛል። ከዚህ በፊት የዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የሕዝብ መጽሀፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ ሊትሬቸር የስነ ጽሑፍ ከልቸር ባህልን ታሪክን የያዙ መጽሀፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥም የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝነው። ዳዊት፣ ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነፃም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ አንባቢያንን ኢንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሦስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ኢንክሉድ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እዚህ ደረጃ እስክንደርስ አንድ ዓመት ከአንድ ዓመት በላይ ወስዶ ብናል። ከአንድ ዓመት ከሶስት ወር ከአንድ ዓመት ከአራት ወር በላይ ወስዶ ብናል። እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን ኦንላይን ደራሲዎችን መጽሐፍ በፒዲፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናሚ ታትሞ የሚወጡበት ሲችዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን ሀንድረድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው። መጽሐፉ የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም። ብዙ አየሁ። ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህ እንደራሲዎች የመረጣቸኋቸው? የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን እነ ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመር ነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራት ኔጎሽሽን እና ዲስከሽኖች እየተካሄዱ ነው ያሉት። ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ሊያደርጋል። የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥቡ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ፣ ከተማም ያለ፣ አሜሪካም ያለ ወይም በአውሮፓም ያለ፣ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድነው? እነኚህ ደራሲያን ስራዎቻቸውን በኛ ፕላትፎርም ሲያቀርቡ የተወሰኑት በነፃ እንዲነበብላቸው የፈለጉ እና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑትን መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈልና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን። ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ? ምናልባት እዚ ላይ ይቅርታ፣ ብዙ ነቀጥል ያ እዚህ ላይ መጨመር እችላለሁኝ ያው እንደ መጀመሪያ ግብ የወሰድ ነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔይመንት ሲስተሙም የፋይናንሻል ህጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓናችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን። ስለዚህ ወደ ነቢዩ ወደ አንተ ለምጣ። ደግሞ ውስጥ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ። እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን? ትክክል ነሽ። ትኛ የመጀመሪያዎቹ አይደለንም። እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር አይ ቴንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደርገናል ብለን ያሰብ ነው ሎንግ ተርም ነው ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው፣ እና ይሄንን በደምብ ተገንዝበንበት ነው የገባ ነው ሰው በሚቀጥሉት ሁለት ሶስት አራት አመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ስክሴስፉል እንሆናለን አምነን የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልችው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንት ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ብልድ ለማድረግ ላይም እንሰራለን። ወደ ብዙነህ ልመለስና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም ዓላማ አላችሁ እና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ? እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኪሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምፅ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለ። ግን በሂደት ያው ከደራሲያን ጋር ለዚህ በቅርብ ስንሰራ በኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናግዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮ ሬድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀትም ማለት ነው፣ እዛ ውስጥም ኢንቮልቭ የምናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬይለብል ማድረግ የእነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬላብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው። ነብዬ ወዳንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ውስጥ አሉ ዲጂታል ግዙፍ ዲጂታል ሰርቪስ ነው የሚባለው ሰው የተለያዩ በኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፔሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን ስፔሻሊ አሁን ፎር ኤግዛምፕል የፋይናንሽል ቴክኖ ፍንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ። እንግዲህ እንደ ሀሳብ ማጠቃለያ እናድርገውና ሁላችሁም በቴክኖሎጂ ውስጥ ለአመታት ያገለገላችሁ እንደሆና እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከአለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በእሱ እናጠናቅ። በአለም ላይ የምናያቸው ነገሮች በሙሉ አጠገባችንም፣ ሩቅ ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጎ ነው ትግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው ነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን። ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትግስት ይኖረንን እና ያ ነው እንግዲህ ላስተላለፍ የምፈልገው መልእክት ነው። እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ። እኛም በጣም እናመሰግናለን። እናመሰግናለን። ስመኝሽና እንግዶቿን እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮና በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ሲዮን ግርማ ነኝ። ወደ ተከታዩ ዝግጅት እንውሰዳችሁ። ከ ሁለት መቶ በላይ የዓለም ሀገሮችን የወከሉ ከ አስራ አንድ ሺ በላይ አትሌቶች ለሁለት ሳምንት ያህል የሚፎካከሩበት ታላቁ የስፖርት ትዕይንት ኦሎምፒክ ትላንት በይፋ ተጀምሯል። በኮቪድ-19 ምክንያት ለአንድ አመት የተገፋው አውራ የስፖርት ጨዋታዎች አውድ አከፋፈቱም እንደ ከዚህ ቀደሞቹ የኦሎምፒክ ክንውኖች የደመቀ አልነበረም። እንዲያውም አንዳንድ መገናኛ ብዙሀን ቆሌ ቢስ ኦሎምፒክ ብለውታል። የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባህግን የተስፋ ቅጽበት ሲሉ የውድድሩን መጀመር አሞግሰዋል። ሀብታሙ ስዩም ያጠናቀራቸውን አጫጭር የኦሎምፒክ ታሪኮች መድብል ያዳምጡ። ሶማሊያ ሁለት ተወዳዳሪዎችን ብቻ የያዘ ቡድኗን ወደ ጃፓን ሸኝታለች። በሀገሪቱ ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ሽኝት የተደረገለት ቡድን በታሪኩ ለመጀመሪያ ጊዜ ከሩጫ ስፖርት ጋር ባልተገናኘ ዘርፍም ወኪል ልኳል። ታሪካዊቷ ተወዳዳሪ ራምላ አሊ ትባላለች። በቦክስ ስፖርት ሶማሊያን በኦሎምፒክ አውድማ ትወክላለች። አብረዋት የ ስምንት መቶ ሜትር ሩጫ ተወዳዳሪው አሊ አይዶ አምርተዋል። የሶማሊያ ኦሎምፒክ ኮሚቴን የሚመሩት ሙሐመድ አብዶ አሊ ተሳታፊ ለመሆን በመቻሉ ደስተኛ መሆናቸውን ተናግረዋል። በአፍሪካ ቀ አንድ ታዋቂ ከሆነው የረጅም ርቀት ሩጫ ዘርፍ በተለየ በመካከለኛ ርቀትና በቦክስ ስፖርት ሀገሪቱ ተወዳዳሪዎችን መላኳ ለወደፊቱ በተለያዩ ዘርፎች አትሌቶችን ለማፍራት ያላት እቅድ የመጀመሪያው እርምጃ መሆኑ ተነግረዋል። ሶማሊያ በታሪክ በኦሎምፒክ አደባባይ ሜዳል አግኝታ አታውቅም። የዘንድሮዎቹ ተወዳዳሪዎቿና አመራሮች ግን ይህን ታሪክ ለመቀየር እንደሚጥሩ ተስፋ ሰንቀዋል። የቶኪዮ ኦሎምፒክ አዘጋጆች በኦሎምፒክ መንደሮች ከተሰበሰቡ አትሌቶች መካከል የመጀመሪያዎቹ የኮቪድ-19 ቫይረስ ተጠቂዎች እንደተገኙ አስታውቀዋል። ዝርዝር መረጃ ባልሰጠው መግለጫ ሁለት በሐሩሚ ቀጠና ያረፉ የአንድ አገር በተመሳሳይ ስፖርት የሚወዳደሩ አትሌቶች ቫይረሱ እንደተገኘባቸው ይፋ ተደርገዋል። አዘጋጆቹ በትናንትናው ዕለት ከኦሎምፒኩ ጋር የተገናኙ ሌሎች አስር ሰዎች ቫይረሱ እንደተገኘባቸውም ጠቁመዋል። ከእነዚህ መካከል አንድ ተጨማሪ አትሌትም ተገኝቷል። ከተሳታፊ ሀገራት መካከል ደቡብ አፍሪካ ከእግር ኳስ ቡድን ልኡካኗ መካከል ሶስቱ ቫይረሱ እንደተገኘባቸው ይፋ አድርጋለች። ይህ በእንዲህ እንዳለ በቫይረሱ የሚያዙ የቶኪዮ ነዋሪዎች ቁጥር እያሻቀበ መሆኑ ተነግረዋል። ጃፓናውያን የቫይረሱን ስርጭት ያባብስብናል በሚል የውድድሩን መከናወን ሲቃወሙ እንደነበረ ይታወሳል። 431 ተወዳዳሪዎችን ያጠቃለለው የቻይና ስፖርት ልዑክ 777 እንደሚደርስ የተነገረ ሲሆን የሴት ተወዳዳሪዎች ቁጥር ከወንዶች ጋር ሲነጻጸር በእጥፍ ይልቃል። ዝቅተኛውን የተወዳዳሪ ዕድሜ የያዘችው ሴት ከከፍታ ወደ ባህር የመጥለቅ ስፖርት ተወዳዳሪ ናት፣ ኳን ሆንግ ቻን ስትሆን 14 ዓመቷ ነው። አንጋፋው ተወዳዳሪ ደግሞ የፈረስ ሽምጥ ጋላቢው ሊዥንግ ኪያንግ ናቸው። 52 ዓመታቸውም ነው። በታሪክ ቻይና በውጭ ሀገራት በተካሄደ ውድድር ላይ ያሳተፈችው ትልቁ የተወዳዳሪዎች ቁጥርም ነው ተብሏል። እኒህ በልምምድ ላይ የሚገኙት ደቡብ ሱዳናውያን አትሌቶች በኦሎምፒክ ላይ የስደተኞችን ቡድን ወክለው ከሚወዳደሩ 29 አትሌቶች መካከል የተካተቱ ናቸው። ተግላላሮፕ የቡድኑ የበላይ ናቸው። እኔ የምመራቸው 29 አትሌቶች አንድ ሜዳሊያ የሚያመልጠን አይመስለኝም። በጁዶ ስፖርት የሚሳተፉ ከብራዚል የመጡ ተወዳዳሪዎችም አሉን። ከዚህ ቀደም በቴኳንዶ ስፖርት የሜዳሊያ ተሸላሚ የሆነች ኢራናዊም የቡድናችን አባል ናቸው። አትሌቶቹ አፍጋኒስታን፣ ኤርትራ፣ ካሜሩንና ኢራቅን ጨምሮ ከ11 ሀገራት የመጡ ናቸው። በውሃ ዋና፣ ቦክስ፣ ባድሚንተን፣ ክብደት ማንሳትና በሌሎች በ12 የስፖርት ዘርፎችም ይወዳደራሉ። ሮዝ ናቲክ ደቡብ ሱዳናዊ የቡድኑ አባል ናት። ከሁሉም ስደተኛ አትሌቶች የምጠብቀው የተቻላቸውን ሁሉ እንዲያደርጉ ነው። ከዚህ በተጨማሪ የተስፋ መልእክትን በመላ ዓለም ለሚገኙ ስደተኞች ሁሉ ማስተላለፍ አለባቸው። እነሱ የዓለም ስደተኛ ማህበረሰብ ወኪል ናቸው። የቶኪዮ የስደተኞች ቡድን አባላት የተመረጡት በዓለም አቀፉ የኦሎምፒክ ኮሚቴ ከሚደገፈው መርሃ ግብር ነው። ዓለም አቀፉ የኦሎምፒክ ኮሚቴ ቡድኑ በዓለም ላይ የሚገኙ 80 ሚሊዮን ስደተኞች የሚገጥማቸውን አስቸጋሪ ሁኔታ በተመለከተ ግንዛቤን ይፈጥራል፣ ትኩረትንም ይስባል ተብሎ ተስፋ እንደተጣለበት አስታውቋል። ቶማስ ባህ የዓለም ኦሎምፒክ ኮሚቴ ፕሬዚደንት ናቸው። በየቀኑ እያደገ የመጣውን ስደተኞችን የሚመለከት ቀውስ ግዝፈት ለዓለም ለማሳወቅ የሚተላለፍ መልእክት ነው። እኒህ ተገደው ከቀያቸው የሚፈናቀሉ ስደተኞች ለሁሉም ማህበረሰብ በረከቶች እንደሆኑ ማስገንዘቢያ መልእክትም ነው። ከሶሪያ የመጣው አላማ ሰው የፕሬዚደንቱን አስተያየት ይደግፋል። ስደተኞች ግብም እንዳላቸው ያለባቸው ለዓለም ያሳያል። ከጦርነት ያመለጡ ቢሆንም ዛሬም ድረስ ያለሙትን በመኖር ላይ ይገኛሉ። በኦሎምፒክ ታሪክ የስደተኞች ቡድን ሲሳተፍ ይሄ ለሁለተኛ ጊዜ ነው። ለውትሮ የአከፋፈት ስነ ስርዓቱ ይቅርና የየዕለት ውድድሮቹን የሚያስተናግዱ ስታዲየሞች በተመልካቾች ይበሸበሹበት የነበረው ኦሎምፒክ ዘንድሮ ግን ያ የተለመደ ድምቀቱ ተለይቶታል። በኮሮና ቫይረስ ምክንያት ከመላለም የሚመጡ ታዳሚዎችን አስቀድማ የከለከለችው ጃፓን ሀገራትን የወከሉ 900 ሰዎች ብቻ በተገኙበት አዲስ ባስገነባችው የኦሎምፒክ ስታዲየም ውድድሩን ከፍታለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ግን ፈታኙ ጊዜ አልፎ መልካም ተስፋ የሚጀመርበት ይሆን ዘንድ ያላቸውን ምኞት በመክፈቻ የሚያደርጋቸው ስነስርዓት ላይ አጋርተዋል። የዛሬው ቀን የተስፋ ቅጽበት ነው። እውነት ነው፣ እኛ ካሰብነው በእጅጉ የተለየ ነው። ሁላችንም በዚህ ስፍራ ተገኝተናል። ይሁንና ይህንንም አፍታ ቢሆን ልናደምቀው ያሻል ብለዋል። ኦሎምፒኩ የሚያሳየውን አብሮነት በወረርሽኙ ዋሻ ጫፍ ላይ እየታየ ብርሃንም ሲሉ ገልጸውታል። የታዳሚ አለመኖሩ ያቀዘቀዘው አከፋፈቱ በኪነ ጥበባዊና በጃፓን ባህል በግልበቱ ክዋኔዎች ግን የሚታማ አልነበረም። ቴክኖሎጂና ትውፊትን በግሩም ሁኔታ በማስማማት የምትታወቀው ሀገር ባከፋፈቱ ስነስርዓት ላይም ጥንታዊ ሀብቶቿንና ዘመነኛ ስኬቶቿን ለዓለም አሳይታለች። የውድድሩን መጀመር የሚያበስረውን ችቦ የለኮሰችው ደግሞ የሜዳ ቴኒስ ፈርጧ ናኦሚ ኦሳካ ነበረች። ጃፓን ይሄ የኦሎምፒክ የከፋ የጤና ቀውስ ሳይከሰትበት ይጠናቀቅ ዘንድ በየቀኑ 80 ሺህ ያክል የኮቪድ-19 ክትባቶችን በአትሌቶች ላይ እንደምታደርግ ቀደም ብላ አስታውቃለች። 230 ዶክተሮችና 310 ነርሶች በኦሎምፒክ መንደሮች ይሰማራሉ። የኮሮና ቫይረስ ጫና ባለበት በዚህ ኦሎምፒክ ውስጥ ፈተናዎችን አልፈው ስማቸውን በታሪካዊ መዝገብ ላይ ለማስፈር የተሰናዱ አትሌቶችን ለመለየት 339 ውድድሮች በ33 የስፖርት አይነቶች ይከናወናሉ። ለ14ተኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች፣ በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ የስፖርት ዘርፎች። ኢትዮጵያ የመክፈቻው ስነ ስርዓት ላይ ያሰለፈቻቸው ሁለት የቡድን አባላቷን ብቻ ነው። ሰንደቋን ያነገበው በውሃ ዋና ስፖርት የሚወዳደረው አብዱል ማሊክ ቶፊቅ ሲሆን አብረው የነበረችው ደግሞ የኦሎምፒክ ልዑኩ ዋና የቡድን መሪ ኤደን አሸናፊ ናት። ቶኪዮ በኢትዮጵያ ኦሎምፒክ ታሪክ ውስጥ ልዩ ታሪክ ከተመዘገበባቸው ስፍራዎች መካከል አንዷ ናት። ሮም ላይ በባዶ እግሩ ሮጦ ኢትዮጵያን ከወርቅ ሜዳሊያ ጋር ያስተዋውቃት ገናናው አበበ ቢቂላ ከአራት ዓመታት በኋላ በኦኔቴሱካ ታይገር ጫማ ሮጦ ዳግም የወርቅ ሜዳሊያ ያመጣው በ1964 የጎርጎሶውያኑ ዘመን በተካሄደው የቶኪዮ ኦሎምፒክ ላይ ነበረ። አበይ ስሙን ባተመባት ቶኪዮ እነማን ባለድል ይሆናሉ? ቀጣዮቹ ሁለት ሳምንታት ይነግሩናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ደግሞ ወደ ሐረሪ ክልል ንውሰዳችሁ በሐረሪ ክልል የግላቸውን ሙዚየም የከፈቱና ከአስራ ሶስት ሺህ በላይ ቅርሶችን የሰበሰቡት አቶ አብዱላሂ አሊ ሸሪፍ በቅርቡ ከሀረሙያ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ከዩኒቨርስቲው ሽልማት ባሻገር በርካታ የሀገር ውስጥና የውጭ ተቋማት ልዩ ልዩ ሽልማቶችን ሰጥተዋቸዋል። የአቶ አብዱላሂ ሙዚየምን በቅርቡ የጎበኘው ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል። ማንነታቸውና ታሪካቸው ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ 1982 ዓ ም 25ኛ ዓመቱን ያከብር የነበረው የሀረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምፅና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንደመሰሩት መነሻ እንደሆናቸው አቶ አብዱላሂ አልሸሪፍ ይናገራሉ። የዘፈን ባንድ ሙጓድን እንለዋለን ባህላዊ የዛን 25ኛ ዓመታችንን ማነከብራሰድ

በግል መኖሪያ ቤት ነበር። 17 ዓመት ከ6000 እቃ በላይ ግን ሳላውቀው ነው። ራሴን በውቅያኖስ ውስጥ እያገኘሁት ይሰፋል አልነበረም። ከዛ ጀመርኩት አራት ልጆቼ ባለቤት ያስመሽተኛ እስከዚያ ሆነዋል። በ1982 ዓ ም የተጀመረው ቅርስ የማሰባሰብ ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓ ም የሚሌኒየም ዋዜማ ላይ በሀረር ከተማ የሚገኘው የቀዳማዊ ኃይለሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ በተፈሪ ቤት ነው ይ ዘጠኝ ዓመት ነው የተከራከርኩት ሀይለ ስላሴ እናንተ የብጠሉትም ታሪክ ነው ቤቱም ታሪካዊ ነው። እኔ የምሰበሰብኩት ታሪክ ነው። ዘጠኝ ዓመት ተከራክሬ ነው እያገኘሁት። ፕሬዚዳንት ግርማ ወደ ጊዮርጊስን ወደ ቤቴ ነው እያመጧቸው ምናለ ለሐራሪ ህዝብ ትልቅ ነገር፣ የተቀደሰ ተግባር ቅድሚያ ምሰጠው። ይሄ ቅርጽ እኮ የሐራሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የነኞ ወሎቦ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የዓለም ቅርጽ ነው ተብሎ ነበረ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ እዚህ አደረጀሁት። በአሁኑ ጊዜ አምስት ኤግዚቢሽን ሮማለኝ አዳራሻ ሁለት ጽህፈት ቤት አለ፣ አራት ወርክሾፖች አለ፣ ሁለት መጋዘን አለ። በኢትዮጵያ ደረጃ ወርክሾፕ አለው የለም። በሙዚየሙ ካሉት አስራ ሶስት ሺህ ገደማ ቅርሶች በርከት የሚሉት የሀረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት። እኔ በሀረሪ የጀመርኩትን ደግሞ ሀረሪ ብቻ አይደለም ስማ፣ አሁን የአማራውም አለ። አማራ የምኮራበት እዚህ ቤት ነው። አሁን ቤተክርስቲያን ብሄድ መስቀልና ብራና ነው የሚያየው ታሪኩ ነው የሚያገኙ፣ እዚህ ነው። ሶማሌም እንደዙ ኦሮሞም እንደዙ አፋርም እንደዙ። ስለዚህ አንድ ብሄር አይደለም፣ ብዙ አይደለም እንጂ የአፄ ዮሐንስ ሴፍ አለኝ። አፄ ዮሐንስ ከወርቀ ተሰራ በኋላ ታየዋለ። ለሶማሌ አገር የሰጧቸው ከአጼ ዮሐንስ የተሰጠ 1874 በወርቀ ተሰራ ይሄዳል። ለሶማሌ እንደመግዛት ተሰጡት፣ ትግራይ ቁጭ በለው። ይህ ሁሉ አለ። የአፄ ቴዎድሮስ ሴፍም አለኝ። የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበረ ግንኙነት የነበራቸው ያኔ። የኃይል ስላሴ ሴፍም አለ። የደርግም እናሸንፋለን ይላል። የኃይል ስላሴ ለጃንሆይ ክብር፣ ለሀገር ፍቅር ይላል። የምኒልክ ሸዋ ንጉስ ይላል። ሴፎቻቸውም አራት አለኝ። ነፍጥ ደግሞ እዚህ ብቻ ነው አለው። የድሮ እሱኛ ነገበ ነፍጠኛ ይባላል። የዛሬ ፖለቲካ እና የናንተ ነው። ቅርሶችን ከመሰብሰብ ባሻገር ደህነታቸው ተጠብቆ ሳይበላሹ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላይ ጫው ትሆናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታላይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ። በዘመናዊ ሬጅስትራር አርጋለሁ ዲጂታላይዝ አርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶች አሁን በመንግስት ደረጃ መቶ ሰማኒያ አላቸው ኤክስፐርት አሁን ባህር አራት የመንግስት ሙዚየም አለ ብሰበሰብ ለጉሩ አይደለም። ቴን ፐርሰንት ኦፍ ማይ ኮሌክሽን የላቸው እኔ ከአስራ ሦስት ሺህ በላይ እቃዎች አለ። አሁን የአሜሪካን ኤምባሲ 35 ሺህ እቃ መጣድኝ ገዝቶ ጥበቃ የሚሆን ነው ወይስ ቅርሶች ለዲጂታላይዜሽን እንግሊዝ መንግስት ሀያ ፈረንሳይ 470 ሺህ ብር፣ ጋሽ አለሙዲን 1 ሚሊዮን ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠጋል። የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶችን የተሸለሙት አቶ አብዱላይ ከነኝህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ። እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉትን እርሱ። ዋና ዋና ሽልማቶች አሁን የአመቱ በጎ ሰው እንደገና፣ አርአያ ሰው ከቅርጽ ድበጋ ደግሞ ለእኔ ብቻ እየተሰጠ እውቅና ሌላ ሸኸላሙዲን ሚሊዮን ብር የኢንቨስቶችም ያው በፕሮጀክት መልክ በሰጡም ደስ ብሏቸው ሽልማት ነው በራሱ እኔም ሰራ አላጻዳሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13 እቃ ቃ 65 ፐርሰንት በላዩን ህዝብ ሰጠኝ። ይህ ሽልማት አይደለም? እንደ ራሱ ሽልማት አይደለም? እንደ አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው። ስለ አማራው መጥቶ እዚህ ቤት ነው የምንኮራ። ስል ከዚህ በላይ ምን ሽልማት አለ? ሙዚየም ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ጎብኚዎች ይመሰክራሉ። የቀለም ጌታቸው የመጣ ከሀረር ዩኒቨርሲቲ ሀረርን ለመጎብኘት አይመጣ ነው እና በዋናነት ጀጎል ግንብ ሲባል ነው የምንሰማ እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል። የባለ አንድ ፎቁ የቀደሞ ኃይለስላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የሚናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደን አደሩ።